ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ ጥቅምት 11 2013 ዓመተ ምሕረት ዝግጅታችን ጀመረ። በደቡብ ክልል በቤንች ሸኮ ዞን ጉራ ፈረዳ ወረዳ ማንነታቸው ያልታወቀ የተባሉ ታጣቂዎች በፈጸሙት ጥቃት አንድ ሕፃንን ጨምሮ አስራ አምስት ሰዎችን መግደላቸውንና አምስት ማቁሰላቸውን የክልሉ ፖሊስ ኮሚሽን አስታውቀዋል። የደቡብ ክልል ፖሊስ ኮሚሽነር ነቢዩ ኢያሱ ናቸው የሰማችኋቸው። በአብይ ርዕስ ዘገባለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭና በአሃዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛለ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻቸው አድማጮቻችን፣ ዜናውን ማንብላችሁ አዳነች ሳየ ነኝ። የናይጄሪያ የተቃውሞ ሰልፈኞች የተደነገገውን የሰዓት ዕላፊ ገደብ ችላ በማለት ዛሬ ሰልፍ ማካሄዳቸው ታውቋል። የዩናይትድ ስቴትስ መንግሥት ናይጄሪያ ያሉት አሜሪካውያን ጥንቃቄ እንዲያደርጉ የሚመክር መግለጫ አውጥቷል። በመግለጫው መሰረት አብዛኞቹ የተቃውሞ ሰልፎች ሰላማዊ ቢሆኑም ግጭቱ አበይት ድልድዮችና መተላለፊያዎች እንዲዘጉ አድርጓል። ቢያንስ በርካታ የፖሊስ ጣቢያዎች በእሳት እንደጋዩ የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ ጠቁሟል። የናይጄሪያ ወታደሮች ትናንት ለሊት የፖሊሶች የጭካኔ ተግባርን ይቃወሙ በነበሩት ሰልፈኞች ላይ ቶክስ መክፈታቸው ተዘግቧል። የግዛቲቱ አገረ ገዢ አንድ ሰው መገደሉን አስታውቀዋል። አገረ ገዢው ባባጅዴ ሳንዎ ኦሉ በዛሬ ዕለት በትዊተር ገጻቸው ባስተላለፉት መልዕክት እንዲህ ያለ ሁኔታ በአካባቢው የማይዘወተር መሆኑንና ማቹ በእርግጥ ሰልፈኛ መሆን ያለመሆኑን መርማሪ ባለስልጣናት መንስ የውንም ጭምር በማጣራት ላይ ናቸው ብለዋል። ሰልፈኞች የሚቃወሙት የፖሊሶች የጭካኔ ተግባርንና በሀገሪቱ ያለውን ሙስና እንደሆነ ተዘግቧል። ዘጋቢዎቻችን ሪቻርድ ግሪን እና ኢሻ ሳራይ ያጠናቀሯቸውን ዘገባዎች አጣምረው አሉላ ያቀርበዋል። አገረ ገዢው መጀመሪያ በናይጄሪያዋ ግዙፍና በንግድ መናሪያዊቱ ከተማ የባለጸጋ ሰዎች መኖሪያ አካባቢ በተካሄደ ተኩስ ሰላሳ ሰዎች መቁሰላቸውን ከእነኚህም ውስጥ ቀላልና መካከለኛ ጉዳት የደረሰባቸው ሀያ አምስት ሰዎች በሕክምና ተረድተው ወዲያውኑ መለቀቃቸውን ሶስቱ ሰዎች በጽኖ የተጎዱ ሕሙማን መርጃ ሕክምና እየተደረገላቸው መሆኑንና የቀሩት ሁለቱም በተመሳሳይ ሕክምና ሲረዱ ቆይተው መውጣታቸውን ነበር በመዘርዘር በትዊተር ያስተላለፉት። ይህ ከእኛ ቁጥጥር ውጭ የሆኑ ኃይሎች በታሪካችን ጥቁር ነጥብ ያሳረፉበት ምሽት ነው ያሉት አገረ ገዢ ሳናወሉ የተጎዱትን ሰዎች በጎበኙበት ወቅት የተነሳ ፎቶግራፍ አያይዘው ባስተላለፉት መልእክት፣ ምንም ይሁን ምን የመጨረሻው ኃላፊነት የኔ መሆኑን እረዳለሁ፣ ስለሆነም የጉዳዩን ስረ መሰረት መርምሮ ከትክክለኛ ድምዳሜ ለመድረስ ከፌዴራል መንግስቱ ጋር በመተባበር እሰራለሁ ብለዋል። ቆይተውም ለግዛቲቱ ሕዝብ ባሰሙት ንግግራቸው ፖሊስ በሰላማዊ ሰልፈኞች ላይ እንዳይተኩስ የተሰጠውን ትእዛዝ ፍላጎታቸውን ለመፈጸም አመቺ አጋጣሚ ያገኙ ወንጀለኞች በፈጠሩት ሁኔታ ድንገቱ ያልታሰበ መንገድ ሊከተል ችሏል ብለዋል። ግልጽ ለማድረግ ያህል አንድም በስልጣን ላይ ያለ አገረገዥ ጦር ሰራዊቱ ኃይል የሚጠቀምበትን ደንብና አሰራር የማይቆጣጠር መሆኑን ማስረዳት ያስፈልጋል። ይሁንና አሁን ሰራዊቱ ኃይል ለመጠቀም የሚከተለውን ደንብና አሰራር፣ እንዲሁም በስፍራው ተሰማርቶ የነበረው የናይጄሪያ ጦር ትናንት ለወሰደው እርምጃ የተከተለው አሰራር ላይ ምርመራ እንዲጀመር አድርጌ ያለው ይህ ምርመራ ለአገሪቱ ከፍተኛ የጦር ባለስልጣናት እንዲያጤኑትና እንዲሁም የአገሪቱ ጦር ኃይል አዛዥ ፕሬዚደንቱ በጉዳዩ ጣልቃ ገብተው በትናንትናው ምሽት የሆነውን ሁሉ በዝርዝር መመልከት እንዲችሉ ለማድረግ ትኩረታቸውንም ለመሻት ነው። አገረገዢው በኋላም በሌጎስ በአገራዊ ሰዓት አቆጣጠር ከቀትር በኋላ ከ10 ሰዓት አንስቶ ለሚቀጥሉት 24 ሰዓታት የሚዘልቅ የሰዓት እላፊ ገደብ ደንግገዋል። ዩናይትድ ስቴትስ በናይጄሪያ የሚገኙ አሜሪካውያን ግጭቶች እየተበራከቱ በመጡባት ምዕራብ አፍሪቃዊቱ ሀገር የሚያደርጉትን እንቅስቃሴ በጥንቃቄ እንዲያከናውኑ አሳስባለች። የዋይት ሀውስ ቤተ መንግስትና ዲሞክራቶች የሚበዙበት የህዝብ ተወካዮች ምክር ቤት በኮሮና ቫይረስ መዛመት ምክንያት ችግር ላይ የወደቁትን ለመርዳት የሚያስፈልገው የሁለተኛ ዙር ወጪን ለመመደብ በሚያደርጉት ውይይት የእርቅ ግልግል የማድረግ ፍላጎት እንዳላቸው የተወካዮቹ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ገልጸዋል። ናንሲ ፔሎሲ ትላንት ከዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሚኑችን ጋር በስልክ እንደተነጋገሩ ገልጸው ዛሬ ከውጭ ሀገር ጉዟቸው ሲመለሱ ውይይቱን እንቀጥላለን የሚል ተስፋ እንዳላቸው ተናግረዋል። ፔሎሲ ለዲሞክራቶቹ የስራ ባልደረቦቻቸው በጻፉት ደብዳቤ ወደ ስምምነት በተቃረብንበት በአሁኑ ወቅት ከምንችን ጋር ባደረኩት ንግግር የበለጠ ግልጽነትና የጋራ እምነት ተንጸባርቋል ብለዋል። በዩናይትድ ስቴትስ ክፍለ ግዛት ኖርት ካሮላይና ያለ አንድ መራጭ የምርጫ ድምፁን በፖስታ ቤት በኩል ሲልክ፣ ከምርጫው ዕለት በፊት እስከላከው ድረስ ድምፁ ከምርጫው ቀን በኋላም ቢሆን ይቆጠራል ሲል አንድ የፌዴራል ይግባኝ ፍርድ ቤት በይኗል። በኮሮና ቫይረስ ስጋት ምክንያት ሰዎች በአካል በምርጫ ጣቢያዎች ሄደው ከመምረጥ ይልቅ በፖስታ ቤት በኩል መላክ በሚፈልጉበት በአሁኑ ወቅት የፖለቲካ ፓርቲዎችና የመብት ቡድኖች እያንዳንዳቸው ክፍላተ ግዛት ስለሚያደርጉት የህግ ለውጥ እየተጨቃጨቁ ነው። የጀርመን ፖሊሲ አውጪዎች የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በአገሪቱም ሆነ በአውሮፓ ላይ ወሳኝ ተጽዕኖ ይኖረዋል በሚል ውጤቱን እየተጠባበቁ መሆኑ ተዘግቧል። የአሜሪካ ድምፅ ዘጋቢ ጃኮብ ራስል ከበርሊን የላከውን ዘገባ ደረጀ ደስታ ያቀርበዋል። በአውሮፓ ካሉ አገሮች በተለየ መልኩ የአሜሪካ ፕሬዝደንታዊ ውጤት በአገራቸው ላይ ተጽዕኖ እንደሚኖረው አብዛኞቹ ጀርመኖች ያምናሉ። በአውሮፓ ትልቋ ኢኮኖሚ የሆነችው ጀርመን 36ሺህ የሚሆኑ የአሜሪካ ወታደሮችን ታስተናግዳለች። በአመት ወደ 200 ቢሊዮን ዶላር የንግድ ልውውጥ በማድረግ ለዩናይትድ ስቴትስ ከአውሮፓ ትልቋ ሸሪክ ናት። ይሁን እንጂ ፕሬዚደንት ትራምፕ ጀርመን መክፈል የሚገባትን የኔቶ አባል አገራትን መዋጮ አትከፍልም በማለት መክሰስ ከጀመሩ በኋላ በሁለቱ አገራት መካከል ያለው ወዳጅነት ቀዝቅዘዋል። አንዳንድ የጀርመን ፖሊሲ አውጪዎች ከአትላንቲክ ባሻገር ስላለው የሁለቱ አገሮች የወደፊት ወዳጅነት አሳስቧቸዋል። ከጀርመን ማርሻል ፈንድ ቶማስ ክሌን ባርክሆፍ እንዲህ ይላሉ። ባለፉት አራት ዓመታት ውስጥ መንገዱ ብዙ መሰናክል የበዛበት ነበር። ዩናይትድ ስቴትስ ስለ አውሮፓ በጥቂቱ በዓለም ስላለው ሌላ ነገር ደግሞ በትልቁ ማሰብ ጀምራለች። የዓለምን ስርዓት ጠባቂነቱን ወይም ስርዓት የማስከበር ኃላፊነቱንም ቀንሳለች። ይህች ሀገር የተሰራችው በዚያ ስርዓት ነው። ስለዚህ እየተደረገ ያለውን ለውጥ እያስተዋለች ራሷንም በዚያው አንጻር ማስተካከል ይኖርባታል። በዚህ ዓመት ትራምፕ በጀርመን የሚገኙ የአሜሪካ ወታደሮችን ብዛት ለመቀነስ መወሰናቸው አሜሪካ ለኔቶ አባል አገራት የገባችውን ቃል ኪዳን ስለማክበሯ ጥርጣሬ ፈጥሯል። በጀርመን የሚታየው ስጋትና ተቃውሞ በሁሉም ዘንድ አይደለም። ቀኝ አክራሪው ለጀርመን አማራጭ ፓርቲ የትራምፕ አስተዳደር በጀርመን የሚገኙ የአሜሪካ ወታደሮችን ቁጥር መቀነሱን ደግፎታል። አንዳንዶቹ እንዲያውም ፕሬዝደንትነቱን ማንም አሸነፈ ማንም ሊጠቀሙበት የሚገባ አዲስ አጋጣሚ የፈጠረ መሆኑን ይገልጻሉ። የጀርመን የውጭ ግንኙነት ካውንስል ሶፊያ ቤከር እንዲህ ይላሉ። It is not a other priorities for themselves which lie um, in the asia pacific for example እኔ እንደሚመስለኝ ይህ በትራምፕ ፕሬዝደንትነት አሜሪካ ቅድሚያውን ለሌሎች ለምሳሌ እንደ እስያ ፓሲፊክ አካባቢ ሀገሮች ላሉት ስለሰጠች የተፈጸመ ነው የሚለው ውሸት ነው። ይልቁንም አውሮፓውያን አድገው ራሳቸውን ከዩናይትድ ስቴትስ ጥገኝነት ማላቀቅ ያለባቸው ጊዜ አሁን ይመስለኛል። ውጤቱ ምንም ይሁን ምን ከአትላንቲክ ባሻገር ያሉት በተለይም እዚህ በጀርመን የሚገኙት ብዙዎቹ እንደሚያምኑት ለበጎም ይሆን ለመጥፎ መጪው ለውጥ ከጫፍ ደርሰዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የበሽታ መቆጣጠር እና መከላከል ማዕከል ትላንት ያወጣው አዲስ ጥናት አሜሪካ ውስጥ ካለፈው ጥር እስከ ያዝነው ወር ባለው ጊዜ ውስጥ ወደ 300 ሺህ የሚጠጉ ተጨማሪ ሰዎች በሞት ተለይተዋል። ከነሱም ሁለት ሶስተኛዎቹ በኮሮና ቫይረስ እንደሞቱ ጥናቱ አመልክቷል። የፌዴራሉ የጤና አገልግሎት እንደሚለው በዚህ የጊዜ ክልል ውስጥ ከሞቱት 299028 ተጨማሪ ሰዎች ከ198000 በላይ የሚሆኑት ወይም ሁለት ሶስተኛዎቹ የሞቱት በኮሮና ቫይረስ ሳይሆን አልቀረም። ዩናይትድ ስቴትስ ውስጥ በተለይም በኮሮና ቫይረስ የተጠቁት ጦር አሜሪካውያን የላቲን አሜሪካ ዝርያ ያላቸውና በእድሜ የገፉ ሰዎች መሆናቸው ታውቋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል በገለጸው መሰረት ዩናይትድ ስቴትስ ውስጥ በቫይረሱ የሞቱት ሰዎች ብዛት ከ221 ሺህ በላይ ደርሷል። በኮቪድ ምክንያት በሞቱት ሰዎች ብዛት ከዓለም ቀዳሚ ሀገር መሆኗ ቀጥሏል። በመጨረሻም ናሳ በሚል አስሮት የሚታወቀው የዩናይትድ ስቴትስ የጠፈር አገልግሎት መንኮራኩር ትላንት ለአጭር ጊዜም ቢሆን አንዱን አስትሮይድን መንካቷ ታውቋል። የመንኮራኩሯ ተልኮ አፈርንና ጠጠሮችን ሰብስቦ ወደ የብስ ማምጣት ነው ተብሏል። ኦሲሪስ አር ኤክስ የተባለችው መንኮራኩር አስትሮይድ ቤኑ በተባለው ከየብስ 321 ሚሊዮን ኪሎ ሜትር ርቆ በሚገኝ ላይ ተልኮዋን እንደፈጸመች ተዘግቧል። ናሳ እንደሚለው ከመንኮራኩሯ በተገኘው አሐዝ መሰረት ተልእኮው በተጠበቀው መሰረት ተከናውነዋል። ነገር ግን ምን ያህል ቁስ መያዟን ለይቶ ለማወቅ የሳይንስ ጠቢባን ገና አንድ ሳምንት ያስፈልጋቸዋል ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ በቃ። መልካም ምሽት። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 11 2013 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በመላው ዓለም የሚገኙ የጤና ባለሙያዎችን በማስተባበር የኢትዮጵያን የጤና ዘርፍ ለማገዝ የተቋቋመው ሰዎች ለሰዎች ድርጅት አስራ አራተኛውን ዓመታዊ ጉባኤ ያካሂዷል። አንዱ ፒፕል ቱ ፒፕል እንደ ፕሮጀክት አድርጎ ከወሰዳቸው ኢትዮጵያን ከመደራቸው ስራ በላይ ተጨማሪነት ከዚያ በላይ ሄደው አልፈው ጥሩ ስራ ሰሩ ሊመሰገኑ እና ሪኮግናይዝ ሊደረጉ ይገባል በሚል በተለያዩ ካታጎሪዎች ላይ አንደኛው ለምሳሌ በሜዲካል ኤሪያ ላይፍ ታይም አቺቭሜንት ለረጅም ጊዜ ሌላ ሀገር ሄደው እንደኛ ሊኖሩ ሲችሉ ችግሩን የኔ ችግር ነው የራሴ ሀገር ችግር ነው ብሎ ኢትዮጵያ ላይ የሚሰሩ የሚያስተምሩ ስንት ህዝ ያፈሩ ጃይንት ኢትዮጵያ ውስጥ እነሱን በየአመቱ ሪኮግናይዝ እናደርጋለን። በዚህ ምሽት በኢትዮጵያውያን በአሜሪካ ዝግጅት ይዘናል። አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በደቡብ ክልል በቤንች ሸኮ ዞን ጉራ ፈረዳ ወረዳ ማንነታቸው ያልታወቀ የተባሉ ታጣቂዎች በፈጸሙት ጥቃት አስራ ሶስት ሰዎችን መግደላቸውንና አምስት ማቁሰላቸውን የክልሉ ፖሊስ ኮሚሽን አስታውቀዋል። ዘጠኝ ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽነር ነቢዩ እያሱ ለቪኦኤ ገልጸዋል። ተጨማሪ ፌዴራልና የክልሉ ጸጥታ አስከባሪዎች ወደ አካባቢው መግባታቸውን ኮሚሽነሩ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው። በደቡብ ክልል በንች ሼኮ ዞን ጉራ ፈርዳ ወረዳ ሾቢ ቀበሌ ማንነታቸው አልታወቀም በተባሉ የታጠቁ ቡድኖች ሲቪሎች መገደላቸውና መቁሰላቸውን የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነቢዩ ኢሳያስ ለቪኦኤ ኮሚሽነሩ እንዳሉት አንድ ሕፃን ጨምሮ 13 ሰዎች መገደላቸውና ሌሎች አምስት ሰዎች መቁሰላቸውን አብራርቷል። ከጥቃት አድራሾች ውስጥ በህብረተሰቡ ጥቆማ ዘጠኝ ተጠርጣሪ ወንጀለኞች መያዛቸውን ገልጠዋል። ያንን ህብረተሰቡ መቀልጡ እየሰጠ ነው። የተለያየ መንገድ በሚያረባቃቸውን መረጃዎች ከሞ ለማቅረብ የሚደረገው ስራ ተጠናክሎ እየቀጠለ ነው ያሉ ወንጀሉ በድንገት የተፈጸመና አሰቃቂ በመሆኑ የአካባቢው ህብረተሰብ ተደናቅጠው ቀያቸውን ለቀቁ ሲሆን የማረጋጋትና ወደ ቤታቸው እንዲገቡ የማድረግ ስራ እየተሰራ መሆኑንም ተናግረዋል። ዕቃቱ ማንነትን መሰረት ያደረገ መሆን አለመሆኑን ሙሉ ምርመራው ስጠናቀቅ እናሳውቃለንም ብለዋል። የተለያየ ማንነት ያለ ጥቃቱ የደረሰው በጦር መሳሪያ ነው። ኮሚሽነር ህብረተሰቡ ህብረተሰቡ ለጸጥታ ኃይሎች መረጃዎችን በመስጠት ትብብር በማድረግ ወንጀለኞችን ለህግ ለማቅረብ የተሰራ ያለው ስርዓት ተጠናክሮ እንዲቀጥል ጥሪ ያቀረቡት ኮሚሽነሩ የአካባቢውን ሰላም ወደ ነበረበት ለመመለስ ተጨማሪ የፌዴራልና የክልሉ ጸጥታ አካላት ወደ አካባቢው መግባታቸውንም ተናግሯል። Закажим говту, я же огонул, не гоню уже, это диверсификация. የተሰራ ነው ከቤታቸው የወጡ አካላት መልሰን ወደ ቤት የማስገባት እና የፍጹም ሰላም እንዲሰማቸው ተጨማሪ ትታይል አስገብተን አካባቢውን ተቆጣጥረናል። የወረዳው ፖሊስ አዛዥ ኢንስፔክተር በቀለ በየነም የጥቃቱ ሰለባ የሆኑትን የማሳከም የማሳከምና ንብረታቸውን የመጠበቅ ስራ እየሰሩ መሆናቸውን ተናግሯል። ለማረጋጋት እኔም አሁን እዛ ቦታው ላይ ነው ያለሁት። በድጋሜም የለቀቁ ሰዎች አሉ። ያነሱን እርሻ እና እህል እየጠበቅን ያለ ነው። ወደ ቀያቸው እንድመለስ እያሰባሰብን ነገ እንዲገቡ እያደረግን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ሰሜናዊ ርዳ በበኩላቸው በጉራ ፈርዳ ወረዳ ሾቢ ቀበሌ በጸረ ሰላም ኃይሎች ዜጎች በመገደላቸው የተሰማቸውን ሐዘን ገልጠዋል። ከህብረተሰቡ ጋር በመቀናጀትም ለዜጎች ሞት ምክንያት የሆኑ የጸረ ሰላም ኃይሎችን በህግ እንዲጠየቁ የማድረግ ስራ ይሰራልም ብሏል። አሁን ጥቃቱ ከደረሰበት ከጉራ ፈርዳ ወረዳ ከአመታት በፊት በርካታ ዜጎች በማንነታቸው የተነሳ መፈናቀላቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ዮናታንን ለዘገባው። የትንታኔው መጽሔት ይቀጥላል። የአንበጣ መንጋ በትግራይ ክልል እያደረሰ ያለውን ጉዳት ለመጋፈጥ የሚያስችል ኮሚቴ ማቋቋሙን የትግራይ ብልጽግና ፓርቲ ገልጿል። ኮሚቴው አንበጣውን ለመከላከል የሚያግዝ ገንዘብ በእርዳታ እንደሚያሰባስብና አዲስ አበባ ላይ ነገ የሚካሄድ መርሃ ግብር ማዘጋጀቱን አስታውቋል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው። በትግራይ ክልል የአንበጣ መንጋ ሊያደርሰው የሚችል ጉዳት ለመከላከልና ጉዳት የደረሰባቸው አርሶ አደሮችን ለመደገፍ ሀብት ለማሰባሰብ የትግራይ ብልጽግና ፓርቲ ኮሚቴ ማቋቋሙ ገልጿል። የኮሚቴው አስተባባሪና በአዲስ አበባ ብልጽግና ጽህፈት ቤት የሴክተር ተቋማት ማስተባበሪያ ኃላፊ አቶ ሀፍታይ ገብረ እግዚአብሔር ለአሜሪካ ድምጽ እንደገለጹት ኮሚቴው ከክልሉ ተወላጆችና ሌሎች ኢትዮጵያውያን ድጋፍ ለማሰባሰብ መቋቋሙ ገልጸዋል። ኮሚቴውም ከተለያዩ የትግራይ ባለሀብቶች

ድጋፍ እያሰባሰብን ነው። ሁለት የባንክ አካውንቶችን ከፍተናል። ማንኛውም ኢትዮጵያዊ እርዳታ ብሄር የለውም፣ ጾታ የለውም። ሁሉም እጅን እንዲዘረጋ ጥሪ እያቀረብን ነው። ነገ ሀሙስ በአስራ አንድ ሰአትም በሸራተን አዲስ እናካሄደው ቴሌቶን እዛ ላይ ድጋፍ አሰባስበን ተደራሽ ለማድረግ ስራ እየሰራን ነው። ይህንን የተሰበሰበው ድጋፍ በሁለት ፌዝ ነው ለማድረስ እያቅድን ያለ ነው። አንደኛ እስካሁን ጥቃት በሚያደርስባቸው አካባቢዎች አንበጣውን ለመከላከል የሚችሉ ጥሬ እቃዎች በመግዛት ለወጣቱ ማከፋፈል ነው። ኬሚካል ሊሆን ይችላል። ሌሎች ለሰብል መሰብሰቢያ የሚሆኑ መሳሪያዎችንም በመግዛት ማከፋፈያ የሚሆን ድጋፍ ይሆናል። ሁለተኛው ፌዝ ደግሞ በአንበቃ የተጠቁ አካባቢዎች ለይቶ አጥንቶ ምርታቸውን ሰብላቸውን የተጎዳባቸውን ማህበረሰቦች ለይተን ቀለባቸውን የምንተካበት የምንደግፍበት አላማ የያዘ ፌዝ አለ። ስለዚህ በሁለት ፌዝ የሚከናወን ድጋፍ ይሆናል። የሀብት ማሰባሰብ መርሃ ግብር አካል የሆነው ነገ ሐሙስ በአዲስ አበባ ከተማ በሽራተን አዲስ ሆቴል የገንዘብ ማሰባሰቢያ ቴሌቶን መዘጋጀቱም አቶ ሀፍታይ ገልጸዋል። ሁሉም ኢትዮጵያውያን ድጋፍ እንዲያደርጉ ጥሪ አቅርበዋል። አቶ ሀፍታይ በፌዴራል መንግስትና በትግራይ ክልል መንግስት መካከል በግልጽ አለመግባባት ተፈጥሮ እያለ ያሰባሰባችሁትን ገንዘብ ለህዝቡ በየትኛው መንገድ ሊደርሰው ይችላል? ብለን ለአቶ ሀፍታይ ጠይቀን ምላሽ ሰጥተዋል። የፌዴራል ተቋማት በትግራይ ክልል ውስጥ አሉ። እነዚህ የፌዴራል ተቋማት የተጎዳውን አካባቢ ድጋፍ የሚያስፈልገውን አካባቢ ለይተውና አጥንተው ይሰጡናል። በእነሱ በኩል አድርገን ለተጎዳው አካባቢ እንዲደርስ እናደርጋለን ብለን ነው ተነሳ ነው አንበጣ ለመከላከል እየተደረገው ያለውን እንቅስቃሴ ክልሉ ጋር የሚደረግ ማንኛውም ግንኙነት የፌዴሬሽን ምክር ቤት በወሰነው መሰረት የሚካሄድ ይሆናል ሲሉም አቶ ሀፍታይ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለ። ወደ ተከታዮች ዘገባ እንለፍ። በአማራ ክልል የተዛመተው የአንበጣ መንጋ በኦሮሞ ብሔረሰብ አስተዳደር ዞን ከአስራ አራት ሺህ ሄክታር በላይ ላይ ባለ የሰብል ምርት ላይ ጉዳት ማድረሱን አርሶ አደሮችና የዞኑ አስተዳደር ገልጸዋል። መስፍን አድራጊ ዝርዝሩን ይዟል። በባቲ ወረዳ ጨቆርቲ ቀበሌ አካባቢ ለሚኖሩት የስድሳ ዓመቱ ሰይድ አህመድም ሆነ ኑሯቸውን ጉሬ ቀበሌ ላደረጉት የአርባ ሰባት ዓመቱ አብዱ ሙስጠፋ እንዲህ አይነት አደጋ ሲያጋጥማቸው የመጀመሪያቸው ነው። የበረሃ አንበጣ ጉዳት ማድረሱን ከመገናኛ ብዙኃን ልሳን ይሰሙ የነበሩት አርሶ አደሮች አደጋውን ፊት ለፊት ለመጋፈጥ ተገደዱ ማ በብሔረሰብ ዞኑ በስድስት ወረዳዎች ውስጥ የሚገኙ ስልሳ አንድ ቀበሌዎች በአንበጣ መንጋው ተወረው በሰብል በግጦሽና በቁጥቋጦ ማሳ ላይ ጉዳት ደርሷል። በተለይ ባቲ ወረዳ ሰፊ ጉዳት ከደረሰባቸው አካባቢዎች ቅድሚያውን ይይዛል። አርሶ አደሮች እንደሚሉት ወረዳውን ከመሰረቱት 26 ቀበሌዎች ከሀያ በላዩ ያንበጣ መንጋው ሰለባ ናቸው። አርሶ አደር አብዱ 50 ኩንታልና ከ50 ኩንታል በላይ የሚያመርቱበት መሬታቸው ሙሉ በሙሉ ከጥቅም ውጭ ሆነዋል። የማስተዳድራቸውን አስራ አንድ ቤተሰብ እንዴት ይዤ እዘልቃለሁ ከሚል የህሊና ሙግት ጋርም ግብግብ እንዲያዙ ይናገራሉ። የዘጠኝ ቤተሰብ አስተዳዳሪ የሆኑት አርሶ አደር አብዶም ከማሳቸው የሚያፍሱት ምርት ይቅርና ዶሮ ጭራ የምትለቅመው ፍርፋሪ እንዳልተረፋቸው ገልጸዋል። ጉዳቱ ከፋ ነው፣ እኛ ጋር ከፋ ነው እኛ ባቲ ወረዳ ዜሮ ሶስት ቀበሌ ጨቆርጥ ይባላል። ምንም የዶሮ የሚሸጥ እንኳን ይዞ ገባ የለም። ሐሙስ ማክሰኞ እኛ ላይ ውሎ እኛ ላይ አድሮ ያው ተናፋ። በጠያራ ምንም በአውሮፕላን ርጭት ተደርጎ ነበር ማለት ነው፣ ተደርጓል። እንደ ዞኑ ምክትል አስተዳዳሪ ኤብሬ ከበደ መግለጫ አንበጣው የነፋስ አቅጣጫን ተከትሎ ስለሚንቀሳቀስ አንዳንዴ እየመቀነስ፣ አንዳንዴ ደግሞ የመጨመር አዝማሚያ ያሳያል። ደዌ ሐረዋ እና ባቲ ላይ የመቀነስ አዝማሚያ ያለው ጂሌ ጥሙጋ እና አርጡማ አፍርሴ ወረዳዎች ላይ ደግሞ የመጨመር ትሬንድ ነው ያለው። የንፋስ አቅጣጫ ተከትሎ ትላልቅ መንጋ እየገባ ነው ያለው። ጂሌ ጥሙጋ ወረዳ ላይ በሸዋ ሮቢት በኩል ያሉ ቀበሌዎችን በከፍተኛ ደረጃ እያጠቃ ነው ያለው። አርጡማ አፍርሴም እንደዚሁ አንድ ሁለት ቀበሌዎች ላይ ከፍተኛ ጥቃት እየፈጸመ ነው ያለው። አቶ ብሬን እንደሚያስረዱት የአንበጣ መንጋው በዞኑ አስራ ሰባት ሺህ ሰባት መቶ ሰባ ሁለት ሄክታር ሰብል ላይ ጉዳት ሲያስከትል ከዚህ ውስጥ አስራ አራት አራት መቶ አርባ ሄክታሩ ሙሉ በሙሉ ከጥቅም ውጭ ሆኗል። ይህ ደግሞ በአካባቢው ምርታማነት ላይ አሉታዊ ተጽዕኖ ያሳድራል ባይ ናቸው። እጅግ በጣም ምርታማነታችን ላይ ከፍተኛ ተጽዕኖ ያሳድራል። በዚህ አመት በቂ ርጥበት አግኝተን ስለነበረ እንደ ዞን አንድ ነጥብ ሰባት ሚሊዮን ኩንታል ምርት እናገኛለን ብለን ነበር አቅደን የነበረው። ነገር ግን ባቲ ወረዳም ሚሌ ጥሙጋም ደዌ ሀረዋም አርጥማ ያደረሰው ጉዳት በቀላሉ የሚገመት አይደለም። በተለይ ባቲ ወረዳ ላይ ከፍተኛ ጉዳት አድርሷል። ስለዚህ ምርታማነታችን ላይ

ምክትል አስተዳዳሪው ለአርሶ አደሮቹ ጥያቄ ሲመልሱ ጉዳቱ እጅግ በጣም ከፍተኛ ከመሆኑ ጋር ተያይዞ የመጀመሪያው ያው የስነ ልቦና ግንባታ ነው። መንግስትም፣ ረጂ ድርጅቶችም፣ ህብረተሰቡም እርስ በርስ እንደሚደርሳለቸው እና ምንም መፈናቀል እና ጉዳት እንደማይደርስ ከጎናቸው እንዳለን መተማመን ነው። ሁለተኛው በመስኖ እና በብላጊ በሚገኙ አጋጣሚ ያጡትን ምርት እንዲጠቁ ማድረግ ነው። የመስኖ እና ብላጊ አጋጣሚ የማይኖራቸው ያላቸው አርሶ አደሮች ደግሞ እንስሳት ሀብት ላይ ተሰማርተው የኑሮ መሰረታቸውን እንዲሻሻል አድርገን ለመቋቋም ነው ጥረት እየተደረገ ያለው የዕለት እርዳታ የማቅረብ ስራውም ተጀምሯል ከክልል ሁለት ሺ ኩንታል ስንዴና ሁለት መቶ አስር ኩንታል አልሚ ምግብ ወረ ገብቷል ከፌዴራልም መጓጓዝ እንደጀመረ መረጃዎች አሉ በዞኑ በውስን የአውሮፕላን እርጭት ግን ደግሞ በተጠናከረ ህዝባዊ ርብርብ አንበጣውን ለመከላከል የተደረገው ጥረት መንጋው ወደ አጎራባች ዞኖች እንዳይሸጋገር ከማድረግ ባለፈ የተወሰነ የሰብል ምርትም ለማትረፍ መቻሉን ከዞኑ እየደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባ እንዝለቅ። ሱዳን ለአሜሪካውያን የሽብር ጥቃት ሰለባዎችና ለቤተሰቦቻቸው የብዙ መቶ ሚሊዮን ዶላር ካሳ ለመክፈል በተስማማችው መሠረት ስትከፍል ከሽብር ደጋፊ መንግስታት መዝገብ እንሰርዛታለን ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። ሪፖርተራችን ሜገን ዲዞር ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታ እየታቀርበዋለች። ሚስተር ትራምፕ ስምምነቱን ታላቅ ዜና፣ ትልቅ እርምጃ እየወሰደ ያለው አዲሱ የሱዳን መንግስት ለዩናይትድ ስቴትስ የሽብርተኝነት ሰለባዎችና ለቤተሰቦቻቸው 335 ሚሊዮን ዶላር ሊከፍል ተስማምቷል። ገንዘቡን ሲያስገባ ሱዳንን ከሽብርተኝነት ደጋፊ መንግስታት መዝገብ ስሟን እሰርዛለሁ ሲሉ ትናንትና በትዊተር ገጻቸው ላይ አስፍረዋል። ሱዳን ከዩናይትድ ስቴትስ የሽብርተኛ ደጋፊ መዝገብ መውጣቷ እጅግ የሚያስፈልጋትን ብድርና እርዳታ ከዓለም አቀፍ ተቋማት ማግኘት እንድትችል እድል ይሰጣታል። ከእስራኤል ጋር የዲፕሎማሲ ግንኙነት እንድትመሰረትም መንገዱን ሊያመቻች ይችላል ተብሏል። የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ ፕሬዝደንት ትራምፕን አመስግነዋል። በሽብርተኝነት ደጋፊነት መፈረጃ ሀገራቸውን እንደ ጎዳትም አክለው አስታውቀዋል። የሱዳን ሕዝብ ሽብርተኝነትን ፈጽሞ ደግፎ አያውቅም ብለዋል። ጠቅላይ ሚኒስትሩ ዩናይትድ ስቴትስ የወሰደችው እርምጃ ለዲሞክራሲ ሽግግራችን ጠንካራ ድጋፍ የሚሰጥ ይሆናል ሲሉም አክለዋል። ሱዳን የምትከፍለው ካሳ አልቃይዳ እንደ አውሮፓውያን አቆጣጠር በ1998 ኬንያና ታንዛኒያ የዩናይትድ ስቴትስ ኤምባሲዎች ላይ ባደረሳቸው የቦምብ ጥቃቶች እንዲሁም በ2000 ዓ.ም የመን ወደብ ላይ በዩኤስኤስ ኮል መርከብ ላይ በደረሰው የቦምብ ጥቃት ሰለባ ለሆኑ አሜሪካውያን የሚውል ሲሆን ሱዳን በሁለቱም ጥቃቶች እጇ አለበት ተብሎ በዩናይትድ ስቴትስ ፍርድ ቤት ድምዳሜ እንደተሰጠበት የሚታወስ ነው። በኤምባሲዎቹ ላይ ለደረሱት ጥቃቶች ሰለባዎች የቆመ ሱዳን ቴረር ቪክቲምስ የተባለ ቡድን ደግሞ አብዛኞቹ ሰለባዎች ስምምነቱን እንዳልተቀበሉ ነው የተናገረው። የካሳ ክፍያው ዩናይትድ ስቴትስ ለተወለዱ አሜሪካውያን ቅድሚያ የሚሰጥና የውጭ ሀገር ተወላጆች ሆነው በዜግነት አሜሪካዊ ለሆኑት ከነሱ እጅግ ያነሰ ክፍያ የመደበ በመሆኑ አልተቀበሉትም ብለዋል። የናይሮቢው ጥቃት ሰለባዎች የአሜሪካውያን ቤተሰቦች ተጠሪ ኤዲት ባርትሊ በበኩላቸው ስለ ካሳው ስምምነት የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴርና የሱዳንን መንግስት አመስግነዋል። የመስከረም አንድ የሽብርተኛ ጥቃት ሰለባዎች የሱዳን የካሳ ክፍያ ስምምነትና ያን ተከትሎ በዩናይትድ ስቴትስ ኮንግረስ ከመከሰስ ነጻ ልትደረግ የምትችል መሆኑ የእሳቸውን ደንበኞች የካሳ ጥያቄ ጉዳት ሊያስከትልበት እንደሚችል ስጋታቸውን ገልጸዋል። ተከታዩ ዘገባ ወደ ምርጫዎችና የመረጃ ጉዳይ ይወስደናል። አሁን አሁን መረጃ እየተሰራጨ ያለበት መንገድ ሲታይ የሚታመነውን ዜና ከማይታመነው ለመለየት በጣም አስቸጋሪ እየሆነ ነው። ይሁን እንጂ የቴክኖሎጂ ድርጅቶች ወገንተኛ የሆኑትን የሚዲያ ተቋማት በመለየት ተጠቃሚዎች ትክክለኛውን ዜና ከሐሰቱ እንዲለዩ እየረዷቸው መሆኑን እየገለጹ ነው። የቲና ትሬንን ዘገባ ደረጀ ደስታ ያቀርበዋል። በርካታ አሜሪካውያን ዜናዎቻቸውን የሚያገኙት ትዊተርን ጨምሮ ከተለያዩ የኢንተርኔት ድረገጽ እና ማኅበራዊ ሚዲያዎች ነው። ምርጫውን አስመልክቶ የሚለቀቁ መረጃዎች ከመብዛታቸው የተነሳ የመረጃዎች መጨናነቅ ተፈጥሯል። አንዳንዶቹም ዜናዎች ወይም መረጃዎች ተሟልተው አለመቅረባቸው ብቻ ሳይሆን እስከናካቴውም ውሸት ናቸው። ከናይት ፋውንዴሽን የትምህርትና አስተዋጽኦ ዲሬክተር የሆኑት ጆን ሳንድስ እንዲህ ይላሉ ሚሊዮን ከአስር አሜሪካውያን ስምንቱ የምርጫውን ውጤት በመወሰን ረገድ መረጃ ትልቅ ድርሻ ይጫወታል ብለው ያስባሉ። ታዲያ ይህ ከሆነ አብዛኞቹ አሜሪካውያን ትክክለኛ ያልሆነ መረጃ ሲወጣ ለይተው ያውቁት ይሆን? የግራውንድ ኒውስ ስራ አስፈጻሚ ሃርሊን ኮር እንዲህ ይላሉ። እኛ መረጃዎችን የሚጠቀሙ ሰዎች ይህ ዜና ልክ ነው ይሄ ወገናዊ ይሆን የሚለውን የመለየት ስራ ይሰራሉ ወይም ለይተ ያውቃሉ ብለን እንጠብቃለን። ለዚያም ነው ሃር ሊንኮር እና ሸሪካቸው ግራውንድ ኒውስን ያቋቋሙት። እነሱ እንደሚሉት በተመሳሳይ ጉዳይ የወጡ ዜናዎችን ማነጻጸሪያ መድረክ ወይም ፎረም ሲያበጅ ግራውንድ ኒውስ በዓለም የመጀመሪያው ነው። ለምሳሌ እንበልና መረጃው ስለ ምርጫ የወጣ የፖለቲካ ዜና ይሆናል። ስለዚህ ያንን ዜና ከግራ እስከ ቀኝ ጫፍ ድረስ ያሉት የመገናኛ ብዙኃን በሙሉ እንዴት አድርገው እንደዘገቡት እናሳያለን። ያንን ማነጻጸር ይቻላል። የግራውንድ ኒውስ ድረገጽ መፈለጊያው ተቀጥያ ዌብ ብራውዘር ኤክስቴንሽን ዜናዎቹ ሲወጡ ወዲያውኑ ሌሎችንም ዘገባዎች አብሮ ለማመሳከሪያ ወይም ማነጻጸሪያ አያይዞ ያወጣል። እንዲህ ይላሉ ሃርሌን አንዱን ዜና አንድ ጊዜ ብቻ በመንካት ልክ የእሱ አይነት ተመሳሳይ ዜናዎች ምን ምን እንዳሉ ማየት ይቻላል። ያንኑ ዜና ሌሎች እንዴት አድርገው አጣመው ወይም አቃንተው እንዳቀረቡትም ወዲያው ማወቅ ያስችላል። መገናኛ ብዙሃኑ ምን ያህል ወገንተኛ እንደሆኑ ለይቶ የሚያሳይ መድረክን የፈጠሩት የኦል ሳይድስ ዳትካም ስራ አስፈጻሚ ጆን ጌብልም ተመሳሳዩን ተናግረዋል። ሁሉም ሰው ወገንተኛ ነው ይላሉ። ሁላችንም ወገንተኝነት አለብን። በምናውቀው ነገር ሁሉ ወገንተኞች ነን። ስለ ሕይወት ልምዳችንም በምናውቀው ነገር ሁሉ ሆነ በማናውቀውም ቢሆን ወገንተኞች ነን። ጃን ጌብል አድሏይና ወደ አንድ ወገን ያደሉ ወገንተኛ ሚዲያዎችን ደረጃ ለይቶ የሚያሳይ ማመሳከሪያ መስራታቸውን ተናግረዋል። ገና ከርዕሳቸው አንስቶ ቀኙን፣ መካከለኛውንና ግራውን የያዙትን ነጥሎ የሚያመለክተውን ደረጃ የሚሰጠውን የድረገጽ መድረክ መፍጠራቸውንም ገልጸዋል። ሪዛልት የተለያየ አመለካከት ያላቸውን ወዲያውኑ ነጥለን የምናወጣቸው። ስለዚህ በአንድ ተመሳሳይ ዜና ወይንም ርዕሰ ጉዳይ ገና ከመነሻው በተለያዩ የዜና አውታሮች ሶስት የተለያዩ አመለካከቶች መንጸባረቃቸውን ወዲያውኑ ማየት ይችላሉ። የተገልጋዮችን አጠቃቀም የሚያጠኑት ሳሚር ፓትል ተጠቃሚዎች የሚያግዛቸው ማንኛውን መድረክ የተዛባውን የመረጃ ስርጭት ለመቀነስ ያስችላል ይላሉ። ጤናማ የሆነው ጥርጣሬ እንዲፈጠር ማድረግም ያስፈልጋል ባይ And this doesn't have to be very lengthy or extensive, just a short blurb that says this might be questionable or you might want to look further into it. Just that <laughs> በዚህ የምርጫ ወቅትና ከዚያም በኋላ ሐሰተኛውን የቅጥፈት ወሬ ከትክክለኛው ዜና መለየት የሚቻለው በዚህ መንገድ ብቻ ነው ይላሉ ባለሙያዎቹ፣ ለአፍታም ቢሆን ትንፋሽ በመውሰድ ቢያንስ ቢያንስ ይህ ነገር እውነት ይሆን እንዴ ብሎ በመጠየቅ። የዜናና የመጽሔቱ ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ካም በፌስቡክ፣ በትዊተር፣ በኢንስታግራም በዩቲዩብ ላይም እንገኛለን። ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤችኦርንሞቢይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያነች ለዜናው አዳነች ፍስሐይ ዋና አዘጋጅ ትዝታ በላቸው። እኔም የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገር። ኢትዮጵያውያን በአሜሪካ በመላው ዓለም የሚገኙ የጤና ባለሙያዎችን በማስተባበር የኢትዮጵያን የጤና ዘርፍ ጥረቶች ለማገዝ የተቋቋመው ሰዎች ለሰዎች ድርጅት አስራ አራተኛ ዓመታዊ ጉባኤውን አካሂዷል። የኢትዮጵያ ጤና ጥበቃ ሚኒስትርን ጨምሮ በርካታ እንግዶችና ዕውቅ የጤና ባለሙያዎች በተሳተፉበት በኢንተርኔት በተካሄደው በዚህ ጉባኤ ላይ ኮቪድ-19ን ጨምሮ በተለያዩ የጤና ጉዳዮች ላይ ሙያዊ ንግግሮች ተሰምተዋል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ጨምሮ የሙያና ማህበረሰባዊ አስተዋጽኦ አበርክተዋል ለተባሉ ሰዎች እውቅና ተሰጥቷል። ዝርዝሩን ደረጀ ደስታ ለኢትዮጵያውያን በአሜሪካ አዘጋጅቶታል። የፒፕል ቱ ፒፕል የኢትዮጵያን ጤና ዘርፍ በሙያ በትምህርት እና የእውቀትን ሽግግር በማድረግ ለመደገፍ እዚህ በዩናይትድ ስቴትስ የተቋቋመ ድርጅት ነው። በኢትዮጵያም ቅርንጫፍ ከፍቶ ፕሮጀክቶችን በማካሄድ ላይ ይገኛል። ድርጅቱ ዘንድሮ የተቋቋመበትን ሀያ ሁለተኛ አመቱን ይዟል። በየአመቱ የሚያካሄደው በጤና ጉዳዮች ላይ የሚያተኩረው ዓለም አቀፍ ኮንፈረንስ ከተጀመረ አስራ ሁለተኛ አመታዊ በዓሉን ያከበረው በወቅቱ ባለው የኮቪድ ምክንያት በአካል ሳይሆን በድረ ገጽ አማካኝነት ነው። በዚህ ዝግጅት ከአሜሪካና ከኢትዮጵያና ከተለያዩ የዓለም ክፍሎች የተለያዩ እንግዶች ተሳታፊና ተካፋይ ሆነውበታል። በርካታ ኢትዮጵያውያንና ኢትዮጵያውያን ወዳጆች የሆኑትን የሕክምና ባለሙያዎች የሚሳተፉበትን ይህን ድርጅት ያቋቋሙትና አሁንም በፕሬዝደንትነት በማገልገል ላይ የሚገኙት ዶክተር እናውጋው መሐሪ ሲሆኑ የዛሬ የኢትዮጵያውያን በአሜሪካ እንግዳችን ናቸው። ጤና ይስጥልን ዶክተር ናውጋ ጤና ይስጥልኝ ስለ ድርጅቱ ትንሽ ያስተዋውቁና ከዛ በኋላ ስለ ኮንፈረንሱ ይንገሩ በቅድሚያ በይህንን ኮንፈረንስ በማዘጋጀት በመሪነት የቦርዱ ቸርማን ዶክተር አንተን ሀብቴ ቫይስ ፕሬዚዳንት ፕሮፌሰር ከበደ በእኛ ከሜዮ ክሊኒክ እና ቮለንተሮችን አብሮ ቀን ተቀን የሰሩትን ላመሰግን እፈልጋለሁ ይሄ ኮንፈረንስ አስራ ሁለተኛ አመቱ ያከበረው ግን ፒፕል ቱ ፒፕል ከተመሰረተ ከሀያ ሁለት አመት በላይ ነው። አስረኛ አመቱን ኢትዮጵያ ሲያከብር እዚህ ደግሞ ዲያስፖራ ላለው መጠን አንድ ተመሳሳይ ኮንፈረንስ አረግነ። ያንን ኮንፈረንስ ቀጥለን ነው በየአመቱ ለፕላትፎርም የተጠቀምንበት። ያም ማለት ምንድን ነው ኢትዮጵያ ፖሊሲ ሜከርስ፣ የዩኒቨርስቲ መሪዎች፣ የተለያዩ ፍጥሩ ስራ የተሰሩ ስራዎችን እየተመረጡ እዚህ ፕላትፎርም ላይ ፕሬዘንት ሲሆኑ እንደ ሌሰንስ ለርንድ እና ኢትዮጵያ ላይ ደግሞ በጣም ኢምፖርታንት የሆኑ የሕክምና ዘርፎችን ማለት እስካሁን በልብ ህመም ላይ በካንሰር በዲያቢቲስ በመሳሰል በኩላሊት በሽታ ላይ በመሳሰል በየአመቱ የተለያዩ ዘርፎች እየተመረጡ ኮንፈረንስ ይደረጋል እና እዚያ ኮንፈረንሱ ላይ እንዳሉት ፖሊሲ ሜከርስ ከዚህ ከስቴት ዲፓርትሜንትም ከዋይት ሀውስም ከኢትዮጵያ ደግሞ ከተለያዩ ዜና ጥበቃ ከተለያዩ ዩኒቨርሲቲዎች ች የካበል ውይይት ይደረጋል፣ ጥናት ይቀርባል። እንደሱ ነው እንግዲህ። ዋና በዚህ አመት ደግሞ የተለየ የሚያደርገው ዋናው ኮቪድ ላይ ያተኮረ ነው እና አንድ ሆቴል ላይ መሰባሰብ ስለማይቻል በኮቪድ ምክንያት በዙም በዌብናር ነው የተደረገው። ይህ መጀመሪያ የተደረገውን ኮንፈረንስ ከኢትዮጵያ ያልፎ አሁን በፓን አፍሪካ ደረጃ ተስፋፍቶ ግሎባል ማል አሁን እዚህ ኮንፈረንሱም ላይ ከሳውዝ አፍሪካ፣ ከናይጄሪያ፣ ከአውሮፓ፣ ከኢትዮጵያ ከዚህ ከኖርዝ አሜሪካ የተሰባሰበ ምሁራን ፖሊሲ ሜከር ኒው ጀኔሬሽን የተገኘበት ኮንፈረንስ ነበር። ዘንድሮ በዚህ ባደረጋችሁት የአስራ ሁለተኛው የኮንፈረንስ ዝግጅት ላይ ሽልማቶችም አበርክታችኋል። ለምንድን ነበረ ሽልማቶች የተበረከተው ምን ስላደረጉ ነው? እንግዲህ አንዱ ፒፕል ቱ ፒፕል እንደ ፕሮጀክት አድርጎ ከወሰዳቸው ኢትዮጵያን ከመደራቸው ስራ በላይ ተጨማሪነት ከዚያ በላይ ሄደው አልፈው ጥሩ ስራ ሊሰሩ ሊመሰገኑና ሪኮግናይዝ ሊደረጉ ይገባል በሚል በተለያዩ ካታጎሪዎች ላይ አንደኛው፣ ለምሳሌ በሜዲካል ኤሪያ ላይፍታይም አቺቭመንት፣ ለረጅም ጊዜ ሌላ ሀገር ሂደው እንደኛ ሊኖሩ ሲችሉ ችግሩን የኔ ችግር ነው የራሴ የሀገሬ ችግር ነው ብሎ ኢትዮጵያ ላይ የሚሰሩ የሚያስተምሩ ስንት ህዝብ ያፈሩ ጃይንት ኢትዮጵያ ውስጥ እነሱን በየአመቱ ሪኮግናይዝ እናደርጋለን። ለምሳሌ በዚህ አመት ፕሮፌሰር መስል አርያን የተደረገው እና በሌላ በኩል ደግሞ ራይዚንግ ስታር፣ ራይዚንግ ስታር ደግሞ አሜዚንግ ስራ የሚሰሩ በኢትዮጵያ ውስጥ እነሱንም አንዱ ካታጎሪ ስለሆነ በዚህ አመት ዶክተር ኤባ አባተን ያደረግ ነው። ሌላው ደግሞ በኮሚኒቲ ኮሚኒቲ ስራ አድቫንስ በማድረግ ብዙ በማድረግ በዚህ አመት የተደረገው ታማኝ ነው በየነ ለምን እዚህ ከሚሊዮን ዶላር በብዙ ማለት ሚሊዮን ዶላር ሬዝ ያደርጋል ለእሱ ለፖለቲካል አክቲቪዝም ሳይሆን በኮሚኒቲ ውስጥ አሁን ፒፒ አሁን እንዳውም ጥቁር አንበሳ ውስጥ ሳኒታይዘር ኢንጂነር እስቅያል የሚመራው የግሎባል አሊያንስ ትልቅ ድርጅት አለ። ከእነዚያ ውስጥ በቦርድ በአስራ አንድ የሚተዳደር ሰዎች የራሳቸው የሆነ የፖለቲካል ኦፒኒየን ሊኖራቸው ይችላል። እኛ ግን ለህብረተሰቡ ኢትዮጵያ ምናለው እዚህ ላለውን ባበረከተው ይገባዋል ብለን ሪኮግናይዝ አርገነዋል። ሌላ በዚህ አመት ደግሞ አምባሳደር ፍጹምን፣ እንግዲህ እንደሚታወቀው፣ በዚህ በኖርዝ አሜሪካ በሌላውም ቢሆን ከዚህ በፊት በአምባሳደሮች እና በኢትዮጵያያን በኮሚኒቲስ የነበረው ግንኙነት ይሄ ነው የሚባል አልነበረም። ምናልባት ሰዎች ወይ ቪዛ ሊያገኙ ወይ ሲሄዱ ኢምባሲ ሲደረግ ድሮ እንቁላል መወርወር ነበረ። ያ ተቀይሮ አሁን ባለስልሳት ወደ አርባ ሁለት አርባ ሶስት የሚሆኑትን ስቴት አሜሪካ ውስጥ ያሉትን በዚያ የሚኖሩ ኢትዮጵያውያንን በዙም አምባሳደሩ አነጋግሯል። የኮቪድ ናይንቲን ኢትዮጵያ ዲያስፖራ ሀይ ሌቭል አድቫይዘሪ ካውንስል ኦን ኮቪድ ናይንቲን በእሱ ሪኩዌስት ሀያ ሰባት የሚሆን ሀይ ሳይንቲፊክ እንዲሆን ኤክስፐርትስ ሲያሰራሱ በሳምንት ሁለት ቦድ ያለው አንደኛው ኤግዜኪቲቭ ኮሚቴው በየቀኑ የሚገናኝ ሌላው ደግሞ ካውንስሉ በሳምንት ሐሙስ ሐሙስ ከሶስት እስከ አራት ሰዓት ቁጭ ብሎ አምባሳደሩ አብረውን ቁጭ ብለው ስብሰባ ይደረጋል እና እንዲያውም ኢትዮጵያ ውስጥ አንዱ ምን አበረከተ? የሚባል አንዱ ትልቁ ያበረከተው ፌስ ማስክ አስፈላጊነቱ ያኔ ደብሊው ኤች ኦ ሲዲሲ፣ ይህንን በማይደግፍበት እና አቋም ባልወሰደበት ሰዓት እነዚህ ይሄ ኤክስፐርትስ ተሰባስበው ጋቢም ቢሆን ኩታም ነጠላም አፍን መሸፈን ያስፈልጋል፣ ይሄ ቫይረስ የሚተላለፈው በአየር ነው ወይም ደግሞ እጅ ቫይረስ ያለበትን ዕቃም ሆነ ብረት ከነካ በእጅ ምክንያት ወደ አፍ ስለሚተላለፍ አፍን መሸፈል ቫይረስን የሚከላከላል፣ እጅንም ይከታተላል በሚል እምነት ለመንግስት ከባድ ጽሑፍ ቀርቦ እና ከኢትዮጵያ በጤና ጥበቃ ከተቋቋሙ ታስክ ፎርስ ጋር ተባብረን ጤና ጥበቃ አብረን ቮይስ አድርገን ያ አሁን እንደ ህግ ሆኗል እና እንዲያውም አሁን በዓለም ላይ ብዙ ሰው ቫክሲኔሽን መቼ ይመጣል እያለ ይጠብቃል። እኛ የምንለው አሁን በእጃችን ያለው ቫክሲኔሽን ፌስ ማስክ ነው። ፌስ ማስክ ነው እና ደጋግመን ፌስ ማስክን፣ ፊዚካል ዲስታንስን፣ ፊትና አፍንጫ መሸፍ፣ ጭንብሉን፣ ፊዚካል ዲስታንስ፣ ሰው የበዛበትን ኤሪያ መጠንቀቅ፣ እጅን መታጠብ የሚሉት ቴስት ማድረግን ኢምፖርታንትን እና ኮንታክት ፕሬሲንግ የነሱን ኢምፖርታንት በቲቪ በተለያዩ የቴሌቪዥን ጣቢያዎች እንዲሁም በአርትስ ቴሌቪዥን ላይ ሳምንታዊ የሆነ የኮቪድ ናይንቲን ፕሮግራም ሁሉ የዚህ ዲያስፖራ ያሉትን ኢትዮጵያውያኖች ይደረግ ነበር እና ይህንን ፕሮግራም ከላይ እንደ ፓትሮን አሁኑ የነበሩት አምባሳደር ፍጽማቸው እና ይሄ እንዴት ነው ኤምባሲው ለኢትዮጵያውያኖች መገልገያ ኦፊስ የእናንተ ነው የሚል መልእክትና በኤምባሲው እና በ ኮሚኒቲው ጥሩ ብሪጅ ተመስርቷል። ያ ማለት ደግሞ በኮሚኒቲና በኢትዮጵያ ጥሩ ብሪጅ እንደማለት ነው እና እንደዚህ አይነት አስተሳሰባቸው ያላቸውን ሰዎች ሌላ ምን አይነት የፖለቲካ የምን ፓርቲ ናቸው የሚለው እኛ እሱን አናይም። እኛ የምናየው አንድ ሰው ባለበት ስራ ላይ አበበንድ ቢወል ከሚሰራው በላይ ላይ ለኮሚኒቲው ፖዘቲቭ የሆነ ኢምፓክት አምጥቷል ወይ ነው እና ሰዎች በሚያመጡበት ጊዜ ደግሞ ያንን ሪኮግናይዝ ማድረግ ያስፈልጋል። ሮል ሞዴል ሰዎች ሲሆኑ እነሱን በርቱ ጎብዙ ማለት የበለጠ እንዲያውም ከሚሰሩት የበለጠ ሊሄዱ ይችላሉ። በዓለም ደረጃም እኮ ለዚህም ነው እኮ ኖብል ፕራይዝ ምንም የሚሰጠው የተለያዩ እውቅና እንደነዚህ አይነት አስተሳሰብ የበለጠ እንዲዳብርና አገሮቹ በፍቅር እንዲተሳሰሩ ለማድረግ ነው። ሌላው ለምሳሌ ከሜዮ ክሊኒክ ፕሮፌሰር ባውል ለሀያ አመት ያህል እየተመላለሰ ኢትዮጵያ ኒውሮሎጂ ዲፓርትሜንትን ከነ ዶክተር ጉታ ከነ ዶክተር መናጋ ቤታሁን ጋ እንግዲህ እሱ መጀመሪያ ስንጀምር አንድ ላይ ነው። እንዲያውም ምናልባት ከኔ ቀደም ሳያል አይቀርም። እሱ ሲጀምር ግን ዩኒቨርሲቲው ኒውሮሎጂ እንዲቋቋም ኤን አይ ኤች ብዙ መጽሐፎችን የቻለው ኤን አይ ኤች ነው። ወርልድ ባንክ፣ የዚያ ዲያስፖራ ፕሮግራም ደግሞ ኔትወርኩን በፒፕል ቱ ፒፕል በኩል እንደዚያ ነው ስታብሊሽ ዲሆነው እና ኬዞቹን ደግሞ እዚያ በሚማሩበት ጊዜ ዶክተር መላ ፕሬዚዳንቱ ና ኬዞችን ወደ ውጭ ለሚያ ትልካለች። የተለያዩ ከኒውዮርክ ከአውሮፓ፣ ከኬዝ ዲስከስ ይደረጋል፣ ፊድባክ ለነሱ ተመልሶ ይሰጣል። በእንደዚህ መልኩ ነው አሁን ዛሬ ራሳቸውን ችለው እንዲያውም ከሌላ ከአፍሪካ ሀገር እየሄዱ ሁሉ እነሱ ጋር ትሬን እንደሚያደርጉ ነው ማውቁ። እና እሱን አሁን ሪኮግናይዝ ነው እሱ እንግዲህ የኢትዮጵያ ፍሬንድስ ኦፍ ኢትዮጵያን ነው። የግድ ኢትዮጵያን ብቻ መሆን የለባቸውም። ዴሞክራሲ በተግባር በአስፈጻሚው አካል የሚቀርበውን የሥራ አፈጻጸም ሪፖርት በጥንቃቄ መመልከትና መመርመር ይገባል ሲሉ የተፎካካሪ ፓርቲዎች መሪዎች አሳስበዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በፖለቲካ ምህዳሩ አሳታፊነት ይጎድለዋል ሲሉ፣ ምጣኔ ሀብቱን በማነቃቃትና በፕሮጀክቶች አፈጻጸም ያሳየውን እርምጃ ግን አድንቀዋል። መለስካቸው አማሃ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ትናንት የህዝብ ተወካዮች ምክር ቤት አባላት ለሰነዝሩላቸው የተለያዩ ጥያቄዎች የሰጥቷቸውን መልሶችና ማብራሪያዎችን በተመለከተ የተፎካሪ ፓርቲዎች ያላቸውን አስተያየት ቪኦኤ ጠይቋል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደምን ከጠቅላይ ሚኒስትሩ መልሶች ተነስተው የሀገሪቱ የኢኮኖሚ የፖለቲካና ማኅበራዊ ጉዳዮች በተነሱበት መልክና ይዘት ያለው አስተያየት ምንድን ነው አልኳቸውም። በትራንዚሽን ላይ እንዳለ ሀገር በርካታ ችግሮች አሉ። በኢኮኖሚው ላይ፣ በፖለቲካው ላይ፣ በተለይ በሰላምና መረጋጋት ላይ ከፍተኛ የሆነ ችግር አለ። ጠቅለል ባለ ሁኔታ ሪፖርት አቅርበዋል። እንግዲህ አንድ አስፈጻሚ አካል በዚህ ጊዜው የሚሰራቸውን ስራዎች ለሕግ አውጪው ወይም ለበላይ ተቆጣጣሪው ሪፖርት ማድረግ አለበት። ይህንን ሪፖርት እንዳለ መውሰድ አይቻልም። ሊቀርበው ሪፖርት እና መሬት ላይ ያለውን እውነታ በደንብ አር መፈተሽና ለይቶ ማየት ያስፈልጋል። አንዳንዴ ችግሮችን አቅሎ የማቅረብ ነገር፣ ስኬቶችን ደግሞ አጋኖ የማቅረብ ነገር ሊኖር ስለሚችል በዛ ሁኔታ ነው መታየት ያለበት፣ ህዙም ሊያዩ የሚገባው በዛ መንጋል የጠቅላይ ሚኒስትር አብይ አስተዳደር አሁን በሚገኝበት ሁኔታ ጠንካራ ጎኑ ምንድን ነው? ደካማውስ ምንድን ነው? በእናንተ በፓርቲያቸው ሚዛን ያለ ጥያቄ ነው። እነዚህ ትኩረት ሊሰጠው ይገባል ብለን ቁልስ ብለን ከምናስበው አንዱ የፖለቲካውን ማስጠደም የምንፈልገው እዛም ውስጥ ደግሞ የሰላምና መረጋጋቱን እና ከብሔራዊ መግባባት አንጻር ያሉትን ችግሮች መጀመሪያ ማየት ያስፈልጋል። ከዚህ አንጻር ስናየው የዶክተር አብይ መንግስት ለውጡ ሲጀመር የገባው ቃል አለ ባለፈው ሁለት አመት ተኩል ደግሞ የተሰሩ ስራዎች አሉ ህዝብ ሲጠብቀው እና ተፎካካሪ ፓርቲዎችም ስንጠብቀው ከነበሩ አንጻር እየተሰራው በፖለቲካው ረገድ በጣም አነስተኛ ነው ብለን ነው ምና ባለፈው አመት ከሚጠበቁ ዋና እውነቶች አንዱ ምርጫ ነበረ ያ ምርጫ በኮቪድ ምክንያት ሲተላለፍ የተፈጠረውን ህገ መንግስት ያጣብቂኝ ለማለፍ መንግስት እና ገዢው ፓርቲ የሄደበት ሁኔታ አስታታፊ አልነበረም። በዛ ላይ ብዙዎቻችን ተቃውሟችንም ገልጸናል። አሁን ላይ ሲታይ ኢትዮጵያ እንግዲህ ብዙዎች እንደሚገልጹት ተፎካካሪ ፓርቲዎችም ሌሎች ባለድርሻ አካላትም ከፍተኛ የሆነ የፖለቲካ አጣብቂኝ ውስጥ ነው ያለችው። ለዚህ ችግር በዋናነት የሚጠቀሰው የገዢው ፓርቲ እና መንግስት ሀገሪቱን እየመሩበት ያለው ሁኔታ በዋናነት እንደ ችግር ይጠቀሳል። እንደው ጠንካራ ጎን የሚሉት የለም። እዚህ መንግስት እንደ ስኬት መጥቀስ የምንችላቸው ነገሮች አሉ፣ የሉም ለማለት አይደለም። በተለይ ኢኮኖሚው ላይ ካየን ባለፈው ዓመት የህዳሴውን ግድብ ከነበሩበት በጣም በርካታ ችግሮች አውጥቶ የመጀመሪያውን ራሱ ውሃ እንዲሞላ ማድረግ ትልቅ ሰክሰስ ነው። ችግሮቹን እናውቃቸዋለን በስፋትና ይሄ አንድ ስኬት ተደርጎ መወሰድ አለበት። አካባቢ ጥበቃ ላይ በአረንጓዴ አሻራ መንግስት የሰራው ስራ ትልቅ ስኬት ነው ብለን ነው የምናስበው። እንደ ሀገርም የሚያኮራ ተግባር ነውና እነዚህ ስኬቶች ባሉበት ሁኔታ በፖለቲካዊ ሰክሰስ ደግሞ አሳታፊ የሆነ የፖለቲካ ምህዳር ቢኖር መጀመሪያ አካባቢ ላይ ከሁለት ዓመት ተኩል በፊት ሰፋ ብሎ የነበረው ስፔስ አሁንም ቀጥሎ ቢኖር ኖሮ ሀገራችን አሁን ካለችበት ሁኔታ በጣም የተሻለ የኢኮኖሚም የፖለቲካም ሁኔታ ላይ እንደርስ ነበር። በገዢው ፓርቲ እግር ወይንም ጫማ ውስጥ እናንተ ራሳችሁን አስገብታችሁ ምን ልናደርግ እንችል ነበር ባለው ሁኔታ ከሚል አኳያ ነው። ጥሩ ጥያቄ ነው ያነሳው። ነጻነትና እኩልነት ፓርቲ በአሁኑ ሰዓት በሀገሪቱን በሚመራው ፓርቲ ቦታ ቢሆን ኖሮ ብዙ ነገሮችን ማንሳት ይቻላል። ግን መሰረታዊ እና የመጀመሪያው ስራችን የሚሆነው ኢትዮጵያ ውስጥ ያለውን የፖለቲካ ውጥረት ለማርገብ ሰላምና መረጋጋትን ለማምጣት የመጀመሪያ ስራችን የሚሆነው ብሔራዊ መግባባት ነው። ይህንን ጉዳይ ላለፉት ቢያንስ አንድ ዓመት ስናቀነቅን በዚህ ጉዳይ ላይ ሮፎቹን እየጻፍን የሚመለከታቸውን ባለ ድርሻ አካላት እንጎተጉት ቆይተናል። የመጀመሪያ ኢትዮጵያ ላይ የሚያስፈልገው ስራ ብለን የምናምነው የሚሰሩ የልማት ፕሮጀክቶች እንዳሉ ሆነው ሌሎች ኢኮኖሚያዊ ስራዎች እንዳሉ ሆነው ብሔራዊ መግባባትን ማምጣትና ኢትዮጵያ ውስጥ ለረጅም ጊዜ ሳይፈቱ ያሉ ቁርሾዎችን፣ ቂሞችን አጥፍተን ሁሉንም ያሳተፈ የፖለቲካ ስፔስ ሲኖረው ከዛ ነው የምንጀምረው ብለን እናስባለን። እና ይሄንን በማድረግ ማህበራዊ ችግሮቻችንን፣ የምጣኔ ችግሮቻችንን እንዲሁም የፖለቲካ ችግሮችን መፍታት እንችላለን። ስለዚህ በብልጽግና ጫማ ውስጥ ብንሆን የምንሰራ የመጀመሪያ ስራ የብሔራዊ መግባባትን ለመፍጠር ጥረት ማድረግ ነው የሚሆነው። ለኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ያቀረብኳቸው ጥያቄዎችም ተመሳሳይ ነበሩ። ብዙ ጉዳዮችን የዳሰሱት የኢኮኖሚውን በተመለከተ ስድስት ነጥብ አንድ የጠቀሱት እውነት ለመናገር ከዚህ በፊት ከነበረው አንጻር ስናየው ወደ እውነታው የቀረበ ነው ማለት ይቻላል እና ከዚህ በፊት ሁለት ዲጂት እንደተባለ ዝም ብሎ የሚገለጽ የነበረው አሁን ትንሽ የመስተካከል ሁኔታ እንዳለ ማየት ይቻላል። ከዛ በተረፈ ወደ ሶስት ሚሊዮን የሚሆን የስራ ድል መፈጠሩን የገለጹበትም አለ። እነዚህ ሁሉ በአጠቃላይ እንግዲህ እውነት መሆናቸው የሚረጋገጥበት የኢኮኖሚ ዕድገቱ የእውነት መሆኑ የሚታይበት አሰራር ያስፈልጋል። አሁን ያለንበት ሁኔታ በኮሮና ወረርሽኝ በአንበጣውም በጎርፉም በጣም ሀገር በብዙ አቅጣጫ የተመታንበት ነው እና በዚህ ሁኔታ ስድስት ነጥብ አንድ ራሱን የቻለ ትልቅ ነው ብሎ መናገር ይቻላል ግን ሰሪውም መስካሪውም ራሱ ሲሆን ነት ያሳጣል። እና ሌላ ባ የሚመዘንባቸው ሌሎች መንገዶች ቢኖሩ ጥሩ ነው። ህጋዊ አሰራሮችን በተመለከተ ፍርድ ቤት ውሳኔ ፖሊስ ላለመፈጸሙ የተለያዩ እስረኞች ላይ የገለጹት ነገር በጣም ገርሞኛል። ምክንያቱም የአስፈጻሚው ቁንጮ ሆነው እያለ ልክ እንደ ሌላ እንደ ሶስተኛ ወይም እንደ ሁለተኛ ወገን እንዲመደረግ የለበትም እንዲያ መደረግ አለበት የሚለው አገላለጽ እውነት ነው። ፍርድ ቤት ማክበር አለበት አስፈጻሚ ያላከበረውን መንግስት ያላከበረውን ፍርድ ቤት ሌላው እንዲያከብረው የመናገር ሞራል የለ። ይህንን ግን በተግባር እንዲያረጉት እንፈልጋለን እና እሳቸው የሚያዝዙት ወታደር የሚያዝዙት ፖሊስ አለመፈጸሙን እያዩ እየሰሙ ይሄ ልክ አይደለም በሚል ትችት ብቻ ማለፋቸው ትክክል አይደለም እና አሁንም ቢሆን ተግባራዊ መሆን አለበት። እኛ በዘጠና አንድም በዘጠና ሁለትም በዘጠና ሶስትም አካባቢ እንዲሁ አይነት ሙከራዎች ነበሩ። ግን ሰዎች ታስረው እንዲቀርቡ ሁሉ ፍርድ ቤት ሲያዝዝ ትዚ አሁንም ቢሆን የፍርድ ቤቶች ትዕዛዝ እንዲከበሩ ማድረግ ፈተሙ ማድረግ ነው እንጂ ስ መስጠት አይደለም የሚገባቸው። የጠቅላይ ሚኒስትር አብይን አስተዳደር ሲገመገሙት አሁን በሚገኝበት ሁኔታ ጠንካራ ጎኑ ምንድን ነው? ደካማውስ ምንድን ነው? እስኪ ባጭሩ ይንገሩኝ። ይሄን አመሰግናለሁ አቶ ሸዋስ። ሴቶችና ቤተሰብ ሶማሌዎቹ እናትና ልጅ ፋርቱን አደንና ኤልዋድ ኤልማን በግጭት ወቅት ራሳቸውን ለአደጋ አሳልፈው በመስጠት ሌሎችን የማዳን ሥራ ለሚሠሩ ሰዎች በየዓመቱ እውቅና የሚሰጠው የአሮራ ሽልማት የዘንድሮ ተሸላሚ ሆነዋል። ሳሌም ሶሎሞን ያጠናቀረችውን ዘገባ ስምኝሽ የቆየ ለሴቶችና ቤተሰብ ፕሮግራም አዘጋጅተዋለች። ፋርቱን አደንና ልጇ ኤልዋድ ኤልማን ኤልማን ፒስ የተሰኘ ጾታዊ ጥቃት ለደረሰባቸው የማገገሚያና በልጅነታቸው ወደ ውትድርና እንዲገቡ ለተደረጉ ህጻናት የስራ ስልጠና የሚሰጥ ተቋም ያስተዳድራሉ። እናትና ልጆቹ ሲስተር ሶማሊያ የተሰኘ በሶማሌ ውስጥ የአስገድዶ መድፈር ጥቃት ለደረሰባቸው የሕክምናና የምክር አገልግሎት በመስጠት የመጀመሪያው የሆነ ማዕከልም አቋቁመዋል። እንደ ፈረንጆቹ አቆጣጠር በ2010 ዓ ም ማዕከሉ ሲቋቋም የሶማሌ ፕሬዝዳንትን ጨምሮ በርካታ ፖለቲከኞች በሶማሌ ውስጥ አስገድዶ የመድፈር ተግባር እንደሚፈጸም የሚክዱበት ወቅት ነበር። ስለ አስገድዶ መድፈር ወሬውንም ማንሳት አጥብቆ የተከለከለ እንደነበር ኤልማድ ኤልዋድ ታስታውሳለች። የሴቶችና የልጃገረዶችን ስቃይ እንደተለመደ ነገር ቆጥረን ተቀብለነው ነበር የምንኖረው። በማህበረሰቡ መካከል ግን የአደባባይ ሚስጥር ነው። ኤልዋድ የማዕከሉ ሰራተኞች ጥቃት የደረሰባቸው ሰዎች እርዳታ ከፈለጉ የሚደውሉበት የጥሪ መስመር ከፍተው ማስተናገድ ሲጀምሩ ብዙ ማስፈራሪያዎች ይደርስባቸው እንደነበረም ትገልጻለች። የስራ ባልደረቦቻችን ለእስርና ለእንግልት ተዳርገዋል። ማዕከላችንም ተዘግቶ ነበር። ይህ የሆነው የዛሬ አስር ዓመት ገደማ ነበር። የዛኔ ከሰባ ዓመት አዛውንት ሴት አንስቶ እስከ ሁለት ዓመት ሕፃን ልጅ ድረስ ጾታዊ ጥቃት የሚደርስባቸው ሴቶች የሚያሳልፉት ችግር በግልጽ አይታወቅም ነበር። ተጠያቂ የሚሆንም የለም። ማዕከሉ ግን እነዚህን ሁሉ ችግሮች ተቋቁሞ በሶማሌ ውስጥ የሚገኙ ዘጠኝ ክልሎች ውስጥ በሀገር ውስጥ ድጋፍ የሚንቀሳቀሱ ቅርንጫፎችን ማስፋፋት ችሏል። በአንድ ወቅት ችላ ይባል የነበረው የሴቶች ችግርም አሁን የሴት ህግ አውጪዎች ባሉበት ፓርላማ ውስጥ ክርክር ይደረግበታል። ገና ብዙ ርቀት መጓዝ ይጠበቅብናል። ግን ደግሞ ስለ ጉዳዩ እንኳን ማውራት ከማይቻልበት ጊዜ ተነስተን ነው እዚህ የደረስ ነው። ምንም አይነት አገልግሎት ያልነበረበትን ጊዜ አልፈን አሁን በርካታ አገልግሎት ሰጪዎች ያሉበት ጊዜ ላይ መድረስ ብቻ ሳይሆን ፓርላማ ውስጥ ከ11 በመቶ እስከ 12 በመቶ የሴቶች ተሳትፎ ያለበት ጊዜ ላይ ደርሰናል። እናትና ልጆቹ ፋርቱን አደንና ኤልዋድ ኤልማን የስራቸው እውቅና አግኝቶ የሰው ልጆችን የማንቃት ስራ ለሚሰሩ የሚሰጥ የ2020 አውሮራ ሽልማት ተሸላሚ ሆነዋል። ሽልማቱ በየአመቱ ራሳቸውን ለአደጋ አሳልፈው በመስጠት ሌሎችን የማዳን ስራ ለሚሰሩ ሰዎች የአንድ ሚሊዮን ዶላር የገንዘብ ሽልማት ይሰጣል። የአውሮራ ሽልማት የጋራ መስራች የሆኑት ቫርታን ግሪጎሪያን ሽልማቱ ለሰው ልጆች ትልቅ ስራ ለሰሩ ሰዎች እውቅና የሚሰጥ መሆኑን ያስረዳሉ የተስፋ የድርጊትና የማደግ ምልክት ነው። ድንበርን፣ ሃይማኖትን፣ አመለካከትን አልፎ የሚሻገር ነገር ግን ደግሞ መሠረታዊ መልካምና እውነተኛ የሆነው የሰው ልጆች ሁሉ አንድ መሆናቸውን የሚያረጋግጥ ነው። ኤልማን ፒስ የተሰኘው ተቋምም በሕይወት የሌለው የፋርቱን አደን ባለቤት ይል የነበረውን መሣሪያውን ጣል፣ እስክርቢቷን አንሳ የሚል መፈክር ይጠቀማል። የፋርቱን ባለቤት በሕይወት እያለ የመብት ተከራካሪ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1996 ዓ.ም ነበር ከቤቷ አቅራቢያ የተገደለው። አሁን ተቋሙ እንደ አልሻባብ የመሳሰሉ የትጥቅ ቡድን አራማጆችን ትተው ለሚወጡ ልጆች የምክር አገልግሎትና የስራ ስልጠና እንደሚሰጥ ፋርቱን ታስረዳለች። አልሻባብ የሚለውን ቃል ስትሰሚ አስፈሪ ነገር ነው የሚታዩሽ። ነገር ግን አብረሻቸው ስትይና እንዴት እንደሚጫወቱ እንደሚማሩ ስታይ ገና ልጆች መሆናቸውን ትረጃለሽ። አዲስ ህይወት ለመኖር እድል ሊሰጣቸው ይገባል። ኤልዋድ ኤልማንም ለእነዚህ ህጻናት የሰላም አማራጭ ልንሰጣቸው ይገባል ስትል ከእናቷ ጋር ትስማማለች። ወደ ውጊያ የሚገቡ ሰዎችን ስንቀንስ ግጭቶችንም አብረን እንቀንሳለን ብላ ታምናለች። ከመንግስት ጋር በተደረገ ስምምነት እጁን የሰጠ ወይም ተላልፎ የተሰጠ ልጅ ከኤልማን ፒስ ተቋማት ወደ አንዱ በሰባ ሁለት ሰዓት ጊዜ ውስጥ እንዲገባ ይደረጋል። እነዚህ የቀድሞ ተዋጊ የነበሩ ልጆች የሰዓት ወይም የመኪና ጥገና የመሳሰሉ ስልጠናዎችንም ይወስዳሉ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬ እኔም እያስተናገድኳቸው ያመሸሁት ሰሎሞን አባተነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ፣ ለአፍታ ይዘናጉ። ኮሮና ቫይረስ አያንቀላፋም። ይጠንቀቁ። ራስዎን ይጠብቁ። ሰላም ጤና ይስጥልን። በደህና አደሩ።